ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀምራል። በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ ተፈጥሯዋል እያሉ ነው። ዝርዝሩን በዕለቱ ቢሮስ ይዘናል። ኤችአይቪ ኤድስ በእጅጉ ተስፋፍቶባት በቆየባት ደቡብ አፍሪካ በህመሙ ሳቢያ ለሞት የሚዳረጉ ሰዎች ጉዳይ አሁንም ብዙም አይነገርም ይላል አንድ ዘገባ በትችቱ በዚህም ላይ ዝርዝራለን። በአይን መስታወት ወይም በአይን መስታወት መጫ ወይም መላጥ አደጋ ላይ ያተኮረው የዕለቱ ቅንብር ሐኪሙን ይጠይቁ በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ረቡዕ ጥቅምት 24 2008 ዓ ም ዝግጅታችን ጋር አስተናጋጃችኋሉ። አከበደነኝ ሲሆን ግርማ ሲሆን ፕሮግራሙን ትመራልናለች። ስድራክ ፍራንክሊን ስርጭትን ያቀናጥፍልናል። አሁን ለቀዳሚው የሰዓት ዓለም ዜና ቆንጅ ታየ። ጤና ስጥልኝ እንደምናመሻችሁ። ደቡብ ሱዳን ውስጥ ከዋና ከተማዋ ጁባ አውሮፕላን ጣቢያ የተነሳ አውሮፕላን በተነሳ በጥቂት ጊዜ ውስጥ ተከስክሶ በውስጡ የነበሩ ቢያንስ ሰላሳ ሁለት ሰዎች መሞታቸው ተዘግበዋል። ከአደጋው የተረፈ አንድ ልጅ አግኝተናል ይላሉ የሀገሪቱ ባለስልጣናት። በዘገባዎች መሰረት ሩሲያ ሰራሹ አንቶኖቭ የእቃ ጫኝ አውሮፕላን ዛሬ ረቡ የተከሰከሰው ከማኮብኮቢያው ሜዳ ስምንት መቶ ሜትር ብቻ ርቀት እንደሄደ ሲሆን ጥቅጥቁ የነጭ አባይ ወንዝ ዳርቻ ደን ላይ ነው የወደቀው ተብሏል። በአደጋው የሞቱት ሰዎች በሙሉ አውሮፕላኑ ውስጥ የነበሩ ይሁኑ ወይም በወደቀበት ሰዓት መሬቱ ላይ የነበሩ ሰዎች የሚኖሩባቸው እንደሆነ ለጊዜው የታወቀ ነገር የለም። የሶማሊያው ጽንፈኛ ቡድን አልሸባብ የሚያደርሳቸው የሽብር ጥቃቶች እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ በ60 ከመቶ ቀንሰዋል ሲሉ የሀገሪቱ የብሔራዊ ደህንነት ኃላፊ ጀነራል አብድራህማን ቱሪያሬ ተናገሩ። ጀነራሉ ለአሜሪካ ድምጽ የሶማልኛ ቋንቋ አገልግሎት በሰጡት ቃል አሁንም ቢሆን ተጨባጭ ስጋቶች መኖራቸው እርግጥ ነው ካሉ በኋላ የጸጥታ ኃይሎች በህዝባዊ ስፍራዎች የሚደርሱትንና አጥፍቶ ጠፊ የቦምብ ጥቃቶችን ለመከላከል በቴክኖሎጂ መታገዝ ያስፈልጋቸዋል ብለዋል። የሶማሊያ የጸጥታ ሚኒስቴርና የብሔራዊ ደህንነት መስሪያ ቤቶቹ ንጹሃንን ለመግደል የተነሱትን አሸባሪዎች ጥቃቶቻቸውን ለመከላከልና አጸፋ ለመመለስ አዲስ ስትራቴጂ ለማውጣት እየተዘጋጀ ነው ብለዋል ባለስልጣኑ። አንደኛው እቅድ የህዝቡን የሃይማኖት ግንዛቤ የሚመለከት እንደሚሆንም አስታውቀዋል። ጽንፈኝነትን ለመከላከል በሚደረጉ ጥረቶች የሀገሪቱ ምሁራን እንደሚሳተፉም የደህንነት ኃላፊው አመልክተዋል። የግብጽ ፕሬዚደንትና የብሪታንያ ጠቅላይ ሚኒስትር በግብጹ የመዝናኛ ስፍራ ሻርም ኤል ሼክ ይበልጡን ጠንከር ያለ የጸጥታ ጥበቃ እንደሚያስፈልግ ከስምምነት ደርሰዋል። ባለፈው ቅዳሜ ሲናይ በረሃ ላይ የተከሰከሰው የሩሲያው አውሮፕላን የተነሳው ከዚያው ከሻርም ኤል ሼክ መሆኑ የሚዘነጋ አይደለም። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ጽህፈት ቤት ባወጣው መግለጫ መሰረት የግብፁ ፕሬዚደንት ወደ ለንደን ጉዞ ከመጀመራቸው በፊት ከመጀመራቸው አስቀድሞ ከ ጠቅላይ ሚኒስትሩ ጋር በቴሌፎን ውይይት አድርገዋል። በመጨረሻም ሶሪያ ውስጥ ከሚዋጉት የተለያዩ ተቃዋሚ ቡድኖች ውስጥ በሰላም ድርድሩ መሳተፍ የሚገባቸውንና በአሸባሪነት ሊፈረጁ የሚገባቸውን መለየት ያስፈልጋል ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ሞስኮ ውስጥ ከተባበሩት መንግስታት የሶሪያ ልዩ ልዑክ ስቴፋን ደ ሚስቱራ ጋር ሆነው በሰጡት ጋዜጣዊ ጉባኤ ነው። ቀደም ብሎ ልዩ መልእክተኛውና የውጭ ጉዳይ ሚኒስትሩ እንደ ኤሮፓውያን አቆጣጠር በ2011 የተቀሰቀሰውንና ከዚያ ጊዜ አንስቶ ከ240 ሺ የሚበልጡ ሰዎች ለሞቱበት ጦርነት የፖለቲካ መፍትሄ ስለሚገኝበት መንገድ መወያየታቸው ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች አሁን ወደ ቀዳሚው የምሽቷ አብይ ርዕስ። ቀደም ብሎ በመግቢያው እንደተጠቆመው በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ መፈጠሩን ገለጡ። የተቃዋሚዎቹ መሪዎች ግጭቱ ከተቀሰቀሰ ከሁለት ዓመታት በኋላ ለመጀመሪያ ጊዜም ወደ ጁባ ሊጓዙ መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል። እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች የአሁኑን ያክል ወደ ትግበራ የቀረበ ያለ አይመስልም። በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት። የተቃዋሚዎቹ ዋነኛ ተደራዳሪ ታባንደንጋይ ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል። ማ ሂስቶሪካል ዴይ ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ እፈልጋለሁ። ጓድ ማይክል፣ የማስታወቂያ ሚኒስትሩ ማለታችን ነው። ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል። ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ከአሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም ኢጋድ ላከናወነው መልካም ሥራ ምስጋና እናቀርባለን። ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች የጋራ የጦር ኃይል እዝን ብሔራዊ የደህንነት አገልግሎቱን ጨምሮ ወደ አምስት ሺህ ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ ሶስት ሺህ የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15 እና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ተከታዩ የመጽሄቱ ዜና ዝርዝር ደግሞ ወደ ደቡብ አፍሪቃ ይወስድናል። ደቡብ አፍሪቃ ቀድሞውንም ቢሆን ኤች አይቪ ኤድስ ተስፋፍቶባት የቆየች ሀገር ብትሆንም ሕመሙ አሁንም ቢሆን ለሞት የመዳረጉ ጉዳይ ብዙም አይነገርም ይላል ተከታዩ ዘገባችን። በመሰረቱ በኤች አይቪ ኤድስ ከሚሞቱት ሰዎች ዘጠና ሶስት ከመቶ የሚሆኑት በስህተት በሌላ ሕመም ሳቢያ እንደሞቱ ተደርጎ እንደሚነገር ባልደረባችን ጆሪ ካፖ ያጠናቀረው ዘገባ ይጠቁማል። አዳነች ፍሳዬ ይዛ ቀርባለች። አንድ አስር ሚሊዮን የሚሆኑ ሰዎች በማንም አገር በዜግነት የማይቆጠሩ አገር አልባ ናቸው። አገር አልባ ስለሆኑም ትውልድን የሚመሰክር የማንነት ማስረጃ ሰነድ ስለሌላቸው በእነዚህ አማካይነት የሚገኝ ጥቅማ ጥቅም የላቸውም። የተባበሩት መንግስታት ድርጅት እንደሚለው በአሁኑ ጊዜ በየአስር ደቂቃ አገር አልባ የሆነ ህጻን ይወለዳል የመንግስታቱ የስደተኞች ድርጅት ዩኤንኤችሲአር የስደተኛ መብት ጠባቂ ከፍተኛ ኮሚሽነር ቮልከር ተርክ ለአሜሪካ ድምፅ ራዲዮ ሲናገሩ አገር አልባ ህፃን ህልሙን ማሳካትና መሆን የሚፈልገውን መሆን ሳይችል በቀቢፀ ተስፋ ውስጥ ነው የሚያድገው አገር አልባነት ከፍተኛ የስነ ልቦና ቀውስ የሚፈጥርና ልጅ በማንነቱ እንዳይተማመን የሚያደርግ ነው ይላሉ። ራሳቸውን ሀገር ካላቸው ጋር ስለሚያወዳድሩ በማይለቅ የማንነት ማጣት አዙሪት ነው የሚያድጉት። በመልክ ልክ እኔን የሚመስል ዜግነት ያለው የትምህርት ዕድል፣ የጤና ጥበቃ አገልግሎት ያለምንም ችግር ይቀርብለታል። እኔ ለምን ተነፈገኝ? የኔ ልዩ የሆነው ስለምንድን ነው የሚሉ ጥያቄዎች ይመላለሱባቸዋል። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር አገር አልባ ልጆች ተነጥለው በአሉታዊ የመታየት አድሎ፣ ወከባና ብዝበዛ እንደሚደርስባቸውም ይናገራል። አገር አልባነት በሁሉም ክፍለ ዓለም ይገኛል። ሰዎች አገር አልባ የሚሆኑት ለምሳሌ በሶቪየት ኅብረት እንደነበረው አንድ የነበረው አገር ሲከፋፈልና ሲበተን ወይንም እንደ ደቡብ ሱዳን አዲስ አገር ሲፈጠር ነው። የጾታ አድሎም ለአገር አልባነት ያበቃል። ለምን? ብዙ ሀገሮች የእናትን ዜግነት ለልጅ ስለማያስተላልፉ። አገር አልባነት ሊወገድ ይችላል ይላሉ ኮሚሽነር ቮልከር ተርክ። ኮትዲቯር ኢን አይቮሪ ኮስት ለምሳሌ ቀደም ብሎ በኮት ዲቯር የአገር አልባነት ችግር ነበረ። ነገር ግን ሀገሪቱ የብሔራዊ ዜግነት ሕግ ስታወጣ ችግሩ ተፈታ። አንድ ሀገር የፖለቲካ ፈቃደኝነትና እውነተኛ ፍላጎት ካለው በዚያ ሀገር ለረጅም ጊዜ በአገር አልባነት ለኖሩ ሰዎች ህዝቦች ዜግነትን በመፍቀድ ችግሩን ሊፈታ ይችላል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በማንኛውም አገር ልጆች ሲወለዱ እንዲመዘገቡ እናቶች ዜግነታቸውን ለልጆቻቸው እንዲያስተላልፉ፣ በዘር በጎሳና በሃይማኖት ምክንያት ልጆች ዜግነት እንዳይነፈጋቸው የዓለም አገሮችን ይጠይቃል። ክብራትና ክቡራን አድማጮች፣ ቀደም ብለን ያሰማናችው የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አገር አልባነትን ለማብቃት ከአንድ አመት በፊት የተጀመረው የአስር አመት ዘመቻ እምብዛም አጥጋቢ ያልሆነ እርምጃ እያሳየ ነው ያለበትን ተንተርሶ የተጠናከረውና ከመንግስታቱ ድርጅት ማዕከል ጄኔቫ ሊሳሽላይን የዘገበችውን ስታበላቸው ነበር ያቀረበችልን። ቀደም ብዬ ወደ አስተዋወቅኩት ሌላ ዘገባ ልውሰዳችሁ። ደቡብ አፍሪካ አስቀድሞም ቢሆን ኤች አይቪ ኤድስ ተስፋፍቶባት የነበረች ሀገር ብትሆንም በሽታው አሁንም ለሞት የመዳረጉ ጉዳይ እምብዛም አይነገርም ሲል ይተቻል። አዳነች ፍሳ አየለች ያዘችው ዓለም አቀፍ የኤድስ መከላከል ማህበር እንደሚለው አንታይ ሪትሮቫይራል የተባለው መድኃኒት ከመጣ ወዲህ ደቡብ አፍሪካ ውስጥ በኤድስ ምክንያት የሚመቱት ሰዎች ቁጥር ቀንሷል። ይህ መልካም ወሬ ሲሆን፣ መጥፎ ወሬ አሁንም ኤድስ ለሰዎች ሞት ዋናው ምክንያት ሆኖ መቀጠሉ ነው። በርደን ያለው የበሽታ ማዕከል ክፍል ስራ አስኪያጅ ዶክተር ደቢ ብራድሾው ከስራ ባልደረቦቻቸው ጋር ሆነው እንደ አውሮፓ አቆጣጠር ከ1997 እስከ 2010 ዓ.ም በነበረው ጊዜ ውስጥ በኦፊሴል ሲነገር የቆየውን የሙታ ነሀዝ ተመልክተዋል። ቡድኔ የኤድስ ወረርሽኝ ከገባበት ጊዜ አንስቶ ላለፉት አስራ አምስት ዓመታት ገደማ ሲሰራበት ቆይቷል። በ2000 ዓ ም ገደማ ከ15 ዓመታት በፊት ማለት ነው፣ የኤች አይ ቪ መዛመት እየጨመረ መሄዱን ተገነዘብን። በሀገሪቱ ስለሚሞቱት ሰዎች የሚቀርበው አሀዝ ታዲያ በኤድስ ምክንያት የሚሞቱትን አያሳይም ነበር። ለዚህ ምክንያት የሆነው በኤድስ ስለ ሞቱት ሰዎች ስለማይነገር ነው። ደቡብ አፍሪቃ ከ15 ዓመታት በፊት ትልቁን የዓለም የኤድስ ጉባኤን ባስተናገደችበት ወቅት ያኔ የሀገሪቱ ፕሬዚደንት የነበሩት ታቦ ኢምቤኪ ኤች አይ ቪ ኤይድስን እንደሚያስከትል አይቀበሉም ነበር። በብዙ መቶዎች የሚቆጠሩ የሳይንስ ጠበብት የታቦ ኢምቤኪን አቋም ነቅፈው ነበር። የኤድስ ተቃዋሚዎች ውዥንብር ይነዙ ስለነበርም ፖለቲካዊ ተግዳሮት መሆኑ አልቀረም። ስለሆነም ኤች አይ ቪ ለሞት ምክንያት መሆኑን ለመገንዘብ ቆርጠን ተነስተን ነበር። ይህን መሰረት በማድረግ ነበር ስለሚሞቱ ሰዎች ጉዳይ የሚከታተል አሰራር ያቋቋም ነው። ብራድሻውና ቡድናቸው ብዙውን ጊዜ ኤድስ ሊይዛቸው የሚችል የእድሜ ክልል ውስጥ ያሉ ሰዎች የሞቱበትን ምክንያት መከታተል ጀመሩ። ብዙዎቹ በዛ ዕድሜ ክልል ውስጥ ያሉ ሰዎች ሳንባ በሽታን፣ ተቅማጥንና ማጅራት ገትርን በመሳሰሉት በሽታዎች እንደሞቱ ነበር በኦፊሴል የተነገረው። በጥናቱ መሰረት ግን የኤችአይቪ ኤድስ ቅጽል ስሞች ሆነው እንደተገኙ ብራድ ሾው ገልጸዋል። ብራድ ሾው አያይዘውም በኤችአይቪ ኤድስ በሽታ ዙሪያ ያለው የመካድ ሁኔታ እየቀነሰ ቢሆንም ደቡብ አፍሪካ ውስጥ ስለ በሽታው ብዙም ግልጽነት እንደሌለ ጠቁመዋል። ስለ ኤድስ ለማንሳት ያለመፈለጉ ደረጃ ከፍተኛ ነው። ሐኪሞች በሽተኞች የሞትበትን ምክንያት በሚገልጹበት ፎርም ኤች አይቪ ኤድስ ብለው ለመጻፍ አይፈልጉም። ስለሆነም ሰዎች ስለ በሽታው ለመናገር አይፈልጉም። እንዲህ አይነቱ ዝንባሌም በሽታውን በመከላከልም ሆነ የታመሙትን ለማከም ለሚደረገው ጥረት እክል እንደሚሆን ብራድሾ ያስገነዝባሉ። የሕክምናው ሁኔታ ውጤት ያስገኝ እንደሆነና በሽታው እየቀነሰ ይሁን አይሁን ለማወቅ ያለመቻል ሁኔታ በሽታውን ለመከላከልም ሆነ ለማከም የሚደረገውን ጥረት ከባድ ስለሚያደርግ ያሳስበናል ብለዋል። ብራድሾው ኤች አይ ቪ ኤድስ ደቡብ አፍሪካ ውስጥ በከፍተኛ ደረጃ ተስፋፍቶ በነበረበት ወቅት በየቀኑ 700 የሚሆኑ ሰዎች በበሽታው ይሞቱ ነበር። ከአምስት ዓመታት በፊት በቀን ወደ 560 ወርዶ እንደነበር፣ ከዚያ በኋላ ደግሞ የሞቱ መጠን እየቀነሰ እንደመጣ ብራድሾው ገልጸዋል። ይሁንና የሞቱ አሐዝ ቢቀንስም ብዙ ሰዎች በበሽታው መያዛቸው እንደቀጠለ ጨምረው ገልጸዋል። መጠኑን መለካት ከባድ ቢሆንም በየዓመቱ ቢያንስ ከሀገሪቱ ህዝብ ከአንድ እስከ ሁለት ከመቶ የሚሆኑ ሰዎች በበሽታው ይያዛሉ። ይህ ሁኔታም በሽታውን ለማጥፋት አያግዝም። በአሁኑ ወቅት ከአጠቃላይ የደቡብ አፍሪካ ህዝብ በአስራ ሁለት ከመቶ የሚገመት ኤች አይ ቪ አለባቸው። እስከ 2010 ዓ ም በነበረው ጊዜ ውስጥ በኤድስ ምክንያት የሞቱት ሰዎች ብዛት ወደ 3 ሚሊዮን የሚጠጋ እንደነበር አንታይ ሪትሮቫይራል የተባለው የኤድስ መድኃኒት በጊዜው ደርሶ ቢሆን ኖሮ አንድ ሚሊዮን የሚሆን ህዝብ ህይወት ማትረፍ ይቻል እንደነበር ብራድሸው አስገንዝበዋል። ተከታዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። የአካባቢ ደህንነት ማዕከል እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል እና በናይጄሪያ የሚገኙ ሌሎች የሰብአዊ መብትና የልማት ድርጅቶች አገር አቀፍ የሆነው ሼል የነዳጅ ኩባንያ በኒጀር ደልታ በአራት አካባቢዎች የፈሰሰውን ነዳጅ አጽድቻለሁ ማለቱ እውነት አይደለም ወይም ከእውነት የራቀ ነው ሲሉ ከሰዋል። የአሜሪካ ድምፁ ክሪስቲን ከአክራ ዘገባ ልኳል ትዛ ብላችሁ ታቀርበዋለች። በናይጄሪያ ኒጀር ዴልታ ኦጎኒላንድ አካባቢ የነበረው በነዳጅ የአካባቢ ብክለት እጅግ ከፍተኛ ስለነበረ የተባበሩት መንግስታት ድርጅት የከባቢ ደህንነት ፕሮግራም እንደ አውሮፓ አቆጣጠር በ2011 ዓ ም ባወጣው ጥናት ለማጽዳት ብዙ አስርተ ዓመታትን ይወስዳል ብሎ ነበር። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በበኩሉ የሼል ኩባንያ ከአመታት በፊት አጸዳኋቸው ባላቸው ነዳጅ በፈሰሰባቸው አካባቢዎች በአይን የሚታይ ያለው የአካባቢ ብክለት መኖሩን ይናገራል። ማርክ ዲሙት የአምነስቲ ኢንተርናሽናል የንግድና የሰብአዊ መብት ጉዳዮች አጥኚ ናቸው። በአንዱ ቦታ በተለይ እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምረት ጀምሮ የነበረ የነዳጅ መንጠባጠብ እንዲሁም ፍሳሽ ሳይጠረግ እንዳለ ተቀምጧል። የኦጎኒላንድ ማህበረሰቦች የነዳጅ ማውጣቱ ሂደት የአካባቢ ብክለትን እንደፈጠረባቸው በመናገር ተቃውሞ በማሰማታቸው ሼል እንደ አውሮፓ አቆጣጠር ከ1993 ዓመተ ምረት ጀምሮ ከዚያ ነዳጅ ማውጣቱን አቁሟል። የሆነ ሆኖ የነዳጅ ቱቦዎቹ አሁንም በአካባቢው ተዘርግተዋል። አምነስቲ ኢንተርናሽናል ከመረመራቸው አራት አካባቢዎች ሁለቱ በ2008ና በ2009 እንደ አውሮፓ አቆጣጠር በኦጎኒላንድ የፈሰሱ ናቸው። የሼል ኩባንያ ዛሬ ባወጣው የጽሑፍ መግለጫ ህገ ወጥ የነዳጅ ማጣራት ስራና፣ በስፋት የሚካሄደው የነዳጅ ስርቆት በቀጣይነት ለነዳጅ መፍሰስ ምክንያት ሆነዋል ብሏል። ሆኖም ምክንያቱ ምንም ይሁን ምን በራሱ የነዳጅ ተክልና በሌሎችም ያለውን የነዳጅ ፍሰት እጠርጋለሁ ብሏል ሼል። የአምነስቲ ኢንተርናሽናል አጥኚ ማርክ ዲሞት በኦጎኒላንድ የነዳጅ ፍሳሽ የእርሻ ማሳዎችን፣ የአሳ ማጥመጃ ወንዞችን ስለበከለ ማህበረሰቡ ሰርቶ የሚበላው ጠፍቶታል። ኃላፊነቱ ግን የሼል ብቻ ሳይሆን የናይጄሪያ ሕግ አስከባሪዎችም ጥፋት ነው ብለዋል። ምርመራ ካካሄድንባቸው አራት አካባቢዎች በሶስቱ ያገኘ ነው እውነታ። የናይጄሪያ መንግስት ህግ አስከባሪዎች ሼል ፍሳሹን አጽድቶታል ብለው የማረጋገጫ ሰነድ ለኩባንያው ሰጥተውታል። የሰጧቸው ማስረጃ ደረጃውን የጠበቀ ጽዳት እንደ ተካሄደ ነው የሚናገረው። ነገር ግን በምድር ላይ ያለው እውነታ ይህንን አያረጋግጥም። ፍሳሹ አሁንም እንዳለ ነው። ከናይጄሪያ የነዳጅ ፍሳሽ ተቆጣጣሪ እና ህግ አስከባሪ ኤጀንሲ ተወካይ መልስ ለማግኘት የተደረገው ሙከራ አልተሳካም። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ምሽቱ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ ሐኪሞን ይጠይቁ በመጪው ተከታታይ ቅንብሮቹ በልማድ የስኳር በሽታ በመባል በሚታወቀው የህመም አይነት ዙሪያ ለደረሱ በርካታ የአድማጮች ጥያቄዎች ሙያዊ ማብራሪያዎችን ያቀርባል። ለምሽቱም ታዲያ ኮርኒያ በመባል በሚታወቀው የአይናችን ክፍል ላይ የሚደርሱ የህመም ሁኔታዎችን ይመለከታል። የአይን ህመምና ስኳር ምን አገናኛቸው? ተከታታይ ቅንብሮቻችን ይመለከቷቸዋል። ለዛሬ ታዲያ ቀደም ብዬ እንደገለጽኩት ኮርኒያ በመባል በሚታወቀው አይናችን ክፍል ወይም የአይን መስታወት ላይ የሚደርሰውን ጉዳት የሚመለከተውን ትንታኔ የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየው ከበደ ናቸው። እነሆ ወደ ቃለ መልሱ ኮርኒያ በመባል የሚታወቀውን የዚህን የአይን ክፍል በአማርኛ በግርድፉ የአይን መስታወት የሚል ተዛማኝ ትርጓሜ ወይም አጠራር መጠቀም ነው የመረጥነው። አጠራሩ በትክክል ይገልጸው ከሆነ እርሶ ያረጋግጡልናል። በሁለቱ አድማጮቻችን የተጠየቁትን ጨምሮ የህመሙን ጠባይና ምንነት እንዲሁም ህክምናና እንክብካቤ ወደሚመለከቱ ዝርዝሮች ከመዝለቃችን አስቀድሞ ራሱ ኮርኒያ የተባለውን የዚህን የአይን ክፍል ምንነት በመረዳት ብንጀምር። ኮርኒያ ምንድን ነው? የትኛው የአይን ክፍል ነው? ጥሩ አመሰግናለሁ። እንግዲህ ኮርኒያ እንዳልከው በአማርኛችን የአይን ብረት ብለን የሚጠራበት ሁኔታም አለ። ግን የአይን መስታወት የሚለውን እንደተሻለ በትክክል የሚወስነው ይመስላል። ኮርኒያ የምንለው ፊት ለፊት አይን ስንመለከት ጠቆር ያለ ቆዳ ያለን ሰው ላይ ጥቁር ሆኖ የሚታየን ክቡ አካል ነው። ይሄ ነጮችም ላይ ስናየው ደግሞ ከበስተጀርባ ሰማያዊ አይነት ከለር ይዛል። እንደ ሰውዘ አይነት ቀለሙ ይለያያል። ያ ቀለም ግን የኮርኒያው ቀለም አይደለም። ከኮርኒያው ጀርባ ሌላ ወደ አይናችን የሚገባ ብርሃንን መጠን የሚቆጣጠር አይሪስ የምንለዋለ የእሱ ነጸብራቅ ነው። ከኮርኒያው በስተኋላ ያለ ነው። ራቅ ብሎ ከበኋላ ያለ ነው። ኮርኒያው ልክ እንደ መስታወት ብርሃን ማስተላላፊ ስለሆነ የጀርባውን ያለውን ቀለም ስለሚያሳየን እንጂ ኮርኒያ በተፈጥሮው ልክ እንደ መስታወት ንጹህ የሆነ ብርሃን የሚያሳልፍ አካል ነው እና ይህ አካል እንደው የአይን መስታወት ብንለው ትክክለኛ እንደው ልክ የኮርኒያውን ስራም እንደው ዲስክራይብ የሚያደርገው ነገር ስለሆነ የአይን መስታወት ብንለው ብዙም ከእውነታው ራቅ አይደለም። ኮርኒያ ወይንም የዚህን የአይን ክፍል ስራም ይገልጸዋል ነው የሚሉ አዎ ስራውን የሚገልጻል ልክ እንደ ሌንስ ነው በራሱ አይናችን ልክ እንደ ካሜራ አይነት አሁን የካሜራ ስራው ልክ የአይንን የተፈጥሮ ስራ በመቀዳት በመረዳት የመጣ ነው እና አይናችን ሌንስ ሲስተም አለው ይሄ የመጀመሪያው ውጭ ያለው መስታወት ሌንስ ሲስተም ነው ብርሃኑን በአስተላልፎ ውስጥ ወደ ሬትናው እንዲገባ ማድረጊያ ብርሃን ማስተላለፊያ ሌንስ ነው እና በትክክል የአይን ሌንሳችን ስለሆነ ይህ አባባል በትክክል ስራውን በተሻለ ያስቀምጠዋል ብዬ ገምታለሁ። መልካም ዶክተር ወርቃየሁ፣ እንግዲህ የዚህን የአይን ክፍል ምንነት ከተረዳን ጠቅም ነው። የአይን መስታወት መቁሰል በዋናነት መሰረት የሆኑ ወይም በምንጭነት የሚታወቁ ችግሮች አሉ። በምንድን ነው የሚመጣው? ይሄ በምን ሊመጣ ይችላል? አልሰር ስንል ያውቃሉ እንደሚናገር አንድ ውጫዊ የሆነ አካል ሲላጥ እንደማለት ነው። ይህ ነገር ምንድን ነው እንግዲህ ቅድም መጀመሪያ እንዳልኩት የአካሉን ስራውን ምንነቱን ስንረዳ ኮርኒያ አልሰር በችግርነቱ ደግሞ ምን እንደሆነ ለመገንዘብ ይረዳናል። ቅድም እንዳልኩት እንደ መስታወት ብርሃን ማስተላለፍ ያለበት አካል ነው። ስፍ ነው ደግሞ እንደሚታየው ፊት ለፊት በቀጥታ ከአካባቢያችን ጋር ግንኙነት ያለው ነው። ከኮርኒያ ፊት ለፊት ያለው የዓይናችን ቅድም ብቻ ነው፣ ሌላ ነገር የለውም እና ይሄ ትንሽ ከአካባቢው ሊመጣ ለሚችል ነገር ሁሉ የተጋለጠ አካል ነው። አንድ ነገር ቢወረወር በቀላሉ ሊመታ የሚችል ቦታ ነው። እንዲሁ አይናችን ላይም በተለያየ ምክንያት ኢንፌክሽኖች መች ቢመጡ በቀላሉ ሊያጠቃው የሚችልበት ሁኔታ ላይ ነው ያለው እና ኮርኒያል አልሰር ይሄ መጫሩ ወይም መላጡ በምን ይመጣል? እንደው ከመጀመሪያ ብለን ብናስብ ያው ቅድም ባልኩት መሰረት ውጭ የተጋለጠ አካል ስለሆነ አንድ ነገር በሩ አይናችንን ሊመታን የአካል ሊላጥ ይችላል። ይህንኑ ተከትሎም አንድ አካል ሲላጥ ወይም ሲል ያው ከአየሩ ጋር አብሮ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽንም ደግሞ ስሩን እያባባሰ ሊሄድ ይችላል ወይም ደግሞ ሌላው ሌላው ምንድን ነው ኮርኒያ አልሰር ከሰውነታችን ከተያዙ ሌሎች በሽታም ጋር ተያይዘው ሊመጣ የሚችልበት ሁኔታ አለ። ይኸው ምንድነው ኮርኒያው ልክ እንደ መስታወት በሚያስተላልፍበት ወቅት ከሌላ የሰውነት አካላችን የሚለይበት ነገር ምንድን ነው እንዲህ ብርሃን እንዲያስገባ ስለሚፈለግ በላዩ ላይ እንደ ሌላ አካላችን ደም ስሮች የሉትም የሚያስፈልጉትን ምግቦች ከሰውነታችን የሚያገኘው በአካባቢው ካሉ የተለያዩ አካላቶች ነው እና ይሄ ወደ ዳር አካባቢ ኮርኒያውን ስናይ ሌሎቹ አካሎቹ በደንብ ደም ስር ያላቸው ከእነዚህም የተነሳ ምግብ የሚያገኝበት ስለሆነ አንዳንዴ በዳር በኩል ያለው ኮርኒያ ደግሞ ከሌሎች አካላችን ውስጥ ካሉ በሽተኞች በሽታዎች ጋር በመያያዝ ሊጠቃ የሚችልበት ና አልሰር ሊመጣ የሚችልበት አለ። ይህም አልሰርቲቭ ከራታይተስ የምንላቸው አሉ። ከሲስተሚክ ዲስ ጋር የተያያዙ ከውስጥ ደዌ ጋር የተያያዘ የሌላ የሰውነት ክፍል መጠቃቱ ጋር የተያያዘ ነው የሚሉን በዛ አይነቶች ኮርኒያ አልሰሮችም አሉ። ለምሳሌ በተለይ ሮማቶይድ አርትራይተስ ማለት የሚባል በሽታ አለ፣ የሰውነታችን መገጣጣሚያ የሚያጠቃ እነዚህ ያላቸው ሰዎችም እንደዚሁ የኮርኒያውን በዳር በኩል ያለውን አካል ሊያጠቃ የሚችልበት ሁኔታ አለ። ሌላ ግሩፕ የሆነ ህመም አለ፣ ኮርኒያ አልሰር ሊያመጣ የሚችል መርጅናል ኮርኒያል አልሰር የምንላቸው አሉ። እነሱም እንደዚሁ በተለያየ ምክንያት ከ ከኮርኒያ አጠገብ ያሉ የዓይን አካሎች ጋር በተያያዘ ኮርኒያ ሊጠቀም የሚችልበት ሁኔታ አለ። እነዛም እንዲሁ ከመቆየት የኮርኒያ ሊያወጡ የሚችልበት ሁኔታ አለ። እና በአጠቃላይ ኮርኔል አልሰር ስንል እንግዲህ በእነዚህ ማዕቀፎች ውስጥ ነው የምናየው። ዶክተር ወርቃየሁ እንግዲህ የህመሞቹ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታው አይነቶች ህክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይሄን ለማከም የሚደረገው የህክምና ዘዴ ምን ይመስላል? የህክምናውን ዘዴ የሚመለከተውና በተያያዥም የስኳርና የአይን ህመምን ግንኙነት ወይም በዝምድና የሚታዩ ህመም ሁኔታዎች አስመልክቶ ተከታታይ ቅርብረቻችን ይመለከቷቸዋል። ለዛሬው ግን እንግዳይን ዶክተር ወርቃየው ከበደን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። አድማጮች እስከ ምሽቱ አንድ ሰዓት ተኩል ጥቂት ደቂቃዎች አሉን። ታዲያ ዘና የምንልበትና በዚሁም ለምሽቱ ሶስት ሰዓት በቀጠሮ የምንለያይበትን አንድ ዜማ ልጋብዝ መራጫ ታዲያ እንደ ወትሮው ሁሉ ጽዮን ግርማ ናት። አቀናባሪ እንስማ። አድማጮች በዚሁ እንሰናበት። ከምሽቱ ሶስት ሰዓት ላይ ሰፋ ባሉ ዝግጅቶቻችንና ወቅታዊ ቅንብሮች እና ዘገባዎች እንገናኝ። በዚሁ እንሰናበት። መልካም ምሽት። ያስተናገድኳቸኋሉ አከበደ ጽዮን ግርማ። ፕሮግራሙን ይመራችልን ሲድራክ ፍራንክሊን ነበር አቀናባሪ። መልካም ምሽት። Inshallah <laughs>